SBS Radio. ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቤስ አማርኛ የጸረ የቤት ውስጥ ጥቃት ተሟጋቾች በግንኙነት ውስጥ ወደ አካላዊ ጥቃት የሚመሩ በኃይል ቁጥጥር ስር የማዋል ባህሪዎች በወንጀል እንዲያስጠይቁ ጥሪዎችን እያቀረቡ ነው። ጋዜጠኛ ጄስ ሂል ሲ ዋት ዩ ሜድ ሚ ዱ መጽሐፏን የቤት ውስጥ ጥቃት ላይ ያተኮረና አራት ዓመታትን የፈጀ ምርምር አካሄዳለች። ይኸውም በኤስቢኤስ ዘጋቢ ፊልም በሶስት ክፍሎች ተቀርጾ ቀርቧል። እንዲህ አይነቱ ኃይል የተሞላበት ቁጥጥር በአብዛኛው ስውር ለሆኑ አጎሳቋይነት እንደሚዳርግም ስታስረዳ፣ ለዕለት ወጪ መጠየቅ የሚገባ መስሎ ከተሰማው ባሻው ሰዓት ገንዘቡን መጠቀም የማይችሉ ከሆነ፣ ጓደኞቹን ወይም ቤተሰብም ማየት እንዳይችሉ ተነግሮት ለቸው የማይችሉ ወይም ለማየት መሰናክሎች የበዙበት ከሆነ፣ በተከታታይ ዝቅ የሚያደርጎት ወይም የሚያዋርዶት ከሆነ፣ ቤት ለቀው ቢሄዱ የቤት እንስሳትን ለመጉዳት ወይም ሕፃናትን ለመግደል የሚያስፈራራዎት ከሆነ ይህ የኃይል ቁጥጥር ነው ብላለች። በቅርቡ ይፋ የሆነው ኢንታች ጸረ የቤተሰብ አመፅ መድብለ ባህላዊ ማዕከል ሪፖርት እንደሚያመለክተው ከሆነ 92 ፐርሰንት የቤት ውስጥ ጥቃት ፈጻሚዎች የኃይል ቁጥጥር ባህሪ አላቸው። መሥሪያ ቤታቸው ሜልበርን የሚገኘው ኤኖ ክሪሽነን በመድብለ ባህል ማኅበረሰባት ዘንድ ያለው የኃይል ቁጥጥር ባብላጫው ማህበረሰብ ካሉት ተሞክሮች የተለየ መሆኑን ይጠቁማሉ። የመድብለ ባህል መደብ ጀርባ ያላቸው ሴቶች ከተለምዳዊ ባህል አኳያ የኃይል ቁጥጥር የደረሰባቸው መስሎ ላይታያቸው እንደሚችልም አክለዋል። መቀመጫው ኩዊንስላንድ የሆነው ችልድረን ባይ ቾይስ ዳታ እንደሚያሳየው የ ባህላዊና ቋንቋዊ ዝንቅነት ካላቸው አምስት ሴቶች ውስጥ አንዷ የወሊድ ተጽዕኖ እንዳለባቸው ያመለክታል። በተመሳሳይ ሁኔታም ከነዚህ ሴቶች ውስጥ ሶስት አራተኛዎቹ የቤት ውስጥ ጥቃት የተፈጸመባቸው መሆኑን ገልጠዋል። የብሪስበን ማህበራዊ ግልጋሎት ሰራተኛ ጃቲንደር ካዮር ይህንን ሲያስረዱ ፓርትነር ኦር ሀዝባንድ ል ኢንንና ርስ ምሰ ን ዋይስ ረኛ ወይም ባል የሆነው ሆን ብሎ ሴቲቱ እንድትጸንስ ጫና ያሳድራል። ይህም ማለት የባሏ ጥገኛ የሆነ ትቀጥላለች ማለት ነው፣ ይላሉ ለቤት ውስጥ ጥቃት ሰለባዎች ድጋፍ የሚችረው የጎልድ ኮስት ሳራ ድርጅት ስራ አስኪያጅ የሆኑት ማሪሳ ሪስቲክ። ባህላዊና ቋንቋዊ ዝንቅነት ያላቸውና የኃይል ቁጥጥር ሰለባ የሆኑ ሴቶች በግንኙታቸው ውስጥ አቅማቢስ ሆነው እንደሚሰማቸው የሚገልጡ መሆኑን ተናግረዋል። የማኅበራዊ ግልጋሎት ሠራተኛዋ ኤኖ ክሪሽነን የቤት ውስጥ ጥቃት ሰለባ የሆኑ ሴቶች በአብዛኛው ወደ አውስትሬሊያ ሲመጡ ያለምንም ማኅበራዊ አውታረ መረብ በመሆኑ ፍቅረኛዎቻቸው ሌሎች ድጋፎችን እንዳያገኙ የሚያገሏቸው እንደሆነም አክለዋል። አውስትሬሊያ የተወለዱ የህንድ ዝርያ ያላቸው ሴቶች በወሲባዊ ጥቃት የቤት ውስጥ ወይም የቤተሰብ ጥቃት ምክር አገልግሎትን ፍለጋ 1800 ሪስፔክት በመደወል ትልቁን ቁጥር የያዙ ናቸው። ጄስ ሂል ይህንኑ አስመልክታ ስትናገር ብዙዎቹ የአመጽ ጥቃቱ ሰለባዎች ጊዜያዊ ቪዛዎች ያላቸው በመሆናቸው ቪዛችንን እናጣለን በሚል ስጋት የደረሱባቸውን ጥቃቶች ሪፖርት አያደርጉም ይህም ሁኔታ በኮሮና ቫይረስ ወረርሽኝ ወቅት 55 ፐርሰንት የቤት ውስጥ አመጽ ጥቃት ሲደርስባቸው 60 ፐርሰንቱ ወደ አገራቸው እንደሚመልሷቸው ማስፈራሪያ የደረሰባቸው መሆኑን ሪፖርቶች አመልክተዋል። የአውስትሬሊያ መጤዎች ሕግ የቤት ውስጥ አመፅ ጥቃት ሰለባዎች ወይም በጋብቻ ጊዜያዊ ቪዛ ለመጡ ግንኙታቸው ከፍቅረኛቸው ጋር ሲያበቃ ቋሚ የመኖሪያ ፈቃድ ማግኘት እንደሚችሉ ይደነግጋል። ማድረግ የሚጠበቅባቸው በግንኙነቱ ወቅት የአመፅ ጥቃት የደረሰባቸው መሆኑን የሚያስረዳ ማስረጃ መቅረብ ነው። በዚያም ሳቢያ አስፈጻሚው ወይም አጎሳቀይ ከሆነ ግለሰብ ጋር ግንኙነት ውስጥ ያሉ ሰዎች ሌላው ቀርቶ ምን አይነት መብቶች እንዳሏቸው ካወቁ በኋላ እንኳ በዚያው ግንኙነት የሚቀጥሉ ደንበኞች ያላቸው መሆኑን ማሪሳ ሪስቲ ተናግረዋል። መሪሳ በኢሚግሬሽንና ማኅበራዊ ድጋፍ መካከል ክፍተቶች ያሉ መሆኑን የተረዱ እንደሆነና ሴቶችን ካሉበት ሁኔታ የተሻለ ዕቅድ ነድፎ ለማውጣት በጣሙን ለአደጋ ያልተጋለጡትን እንደሚረዱ ገልጠዋል። አውስትሬሊያ ውስጥ በሳምንት የአንድ ሴት ሕይወት ከቤት ውስጥ አመፅ ጋር ተያይዞ አብሯው ካለች ወይም በቀድሞ ፍቅረኛዋ እጅ ያልፋል። በዚህም ሳቢያ የጸረ ቤት ውስጥ አመፅ ተማጓቾች የኃይል ቁጥጥር ለአካላዊ አመፅ ወይም ለሕልፈተ ሕይወት ዋነኛ አስባብ በመሆኑ በርካታ የመስኩ ተጠባቢዎችን ጨምሮ ድርጊቱ በወንጀል እንዲያስጠይቅ ጥሪዎችን እያቀረቡ ነው እያቀረቡ ይገኛሉ። አውስትራሊያ ውስጥ እስካሁን የኃይል ጫና ቁጥጥር ድርጊቶች በወንጀል አስጠያቂ በወንጀል አስጠያቂ ያደረጉት ያደረገች ታዝማኒያ ብቻ ነች። ጋዜጠኛና ደራሲ ጄሲል የኃይል ጫናን በወንጀል አስጠያቂ ማድረጉ የጊዜ ጉዳይ ስለመሆኑ ስትናገር፣ ኩዊንስላንድ የኃይል ቁጥጥርን በወንጀል አስጠያቂ ለማድረግ እንደምታመራ ገልጣለች። ኒው ሳውዝ ዌልስ በወንጀል አስጠያቂ ድርጊት ለማድረግ በምርመራ መሀል ናት። ሌሎች ክፍለ ሀገራትም እንዲሁ በወንጀል አስጠያቂ ለማድረግና ላለማድረግ ግምት ውስጥ እያስገቡ ነው። ዋናው ነገር በዚያ ሂደት ውስጥ ሁሉም መወከላቸው ላይ እርግጠኛ መሆኑ ነው። መጤዎችና ልጆች፣ ነባር ዜጎች መወከላቸውን ስትል አሳስባለች። የቤት ውስጥ አመፅን አስመልክቶ በተከታታይ ሦስት ክፍሎች የተሠራው ዘጋቢ ፊልም ሲ ዋት ዩ ሜድ ሚ ዱ ሮብ ሜይ አምስት ሮብ ምሽት ከስምንት ሰዓት ከምሽቱ 8 ስምንት ሰዓት ላይ በኤስቤስ ኦን ዴማንድ ይቀርባል። በተከታታይም ሜይ 12ና 19 እሁዶች ከምሽቱ 9 ሰዓት ተኩል ላይ በኤስቤስ ቫይስላንድ ይታያል። እርስዎ ወይም ልጆቹ ወይም ሌላ ግለሰብ በእጅጉ ለአደጋ ተጋልጠው ካለ 000 ይደውሉ። እርስዎ ወይም ሌላ ሰው እርዳታ የሚሹ ከሆነ 1800 ሪስፔክት ወይም 1800737732 ይደውሉ ወይም 1800 ሪስፔክት ኦርግ ዶት ኤ ዩ ድረገጽን ይጎብኙ እንዲሁም ወደ ኪድስ ሄልፕላይን 1800551800 መደወል ወይም ኪድስ ሄልፕላይን ዶት ኮም ዶት ኤ ዩ ድረገጽን ይጎብኙ። ሰለም ወይም ሜንስ ሪፈራል ሰርቪስ 1300 766 491 ይደውሉ ወይም ኤንቲቪ ዶት ኦርግ au ድረገጽን ይጎብኙ ወይም ወደ ላይፍላይን 13 11 14 ወይም www ላይፍላይን ዶት ኦርግ au ድረገጽን ይጎብኙ።